ቻርልስ ክስታን ነገር መኖር ፈልግ ነበረ እ የክራር ጓደኞቹ ቅድም ጀመረ ነበረ ኦርኬስትራ ኢትዮጵያ፣ ወዳጆቹ ከተስፋዬ ለማ አሁን በቅርብ እስካረፉት መልአኩ ገላው ድረስ በየተራ እንዳረፉና የኢትዮጵያም ነገር የባህሉም ነገር የእድሜ ልክ ጉዞው ነውና እንዴት የተለየ ስሜት እንደተሰማው ከኢትዮጵያ ዘፈኖች መውጣት እንደወሰነ በኋላ ግን ይሄ እንደቀየረ ያጫወተናል። ከማርታ ጋር ያደረገው መለሰው ወደ ባህሉ አትጥፋ። ቻርልስ ቻርለስ ሳተን ተመልሰዋል። አዎን ተመልሰዋል። ከኪነ ጥበብ ባለሙያዋ ማርታ ቀጸላ ጋር ማሚቴና ከብዬ የተሰኘውንና በቀልዳ ቀልድ ለዛ የቀለመ አንድ ቀደም ያለ የባህል ዜማ ይዘው ያጫውቱናል። ቱን አረፍን ማሚቴ ማሚቴ ከበቡ ማሚቴ ከበቦሽን ሰንደር ባቡር አዲስ ነበር ከበደ ከበደ ከብየ ወፍ ላለይ አይሮፕላን ሲመጣ ሞገሴ ግግ ሲያወጣ I was shy, I was curse, way, way I was way. Money day, money day, money day, money day. ማሚቴ መስመር ላይ ያሉኝ ጤና አስጥልኝ፣ ጤና አስጥልኝ ያሉ እንደምን አለ ከበደስ አሉ ከበደ ነኝ። አለሁ አለሁ ነኝ። የሙዚቃ ለዛ ባለው የድሮ ጨዋታ የያዙ ከበደና ማሚቴ ማን ይሆኑ? የበለጠ እውቀት ያላት ማርታ ስለሆነች እሷ ብታስተዋወቃቸው ይሻላል። አድማጮች የማድምፅ እንደሆነ ሳይገምቱ አልቀሩም። አሁን የሚሰማው ለሁሉም እንመለሳለን። ወደ አንተ ማርታ፣ ማናቸው ከበደና ማሚቴ? እኔ እንደው መቼም ከቤ ከበደ በዋና ስሙች አለ ሁልጊዜ ትህትና ያለው ሰው ስለሆነ ወደ ራሱ አያደላም እና የበለጠ እንደውም እዛ ኢትዮጵያ ኦርኬስትራ ውስጥ ስለነበረ ከኔ የበለጠ ያውቀዋል። ውስጡ በደንብ ሊፈታው ይችላል ነው የማምነው። እና የእኔን ጥያቄ ወደ እሱ ትመልስልኝ ደስ ይለኛል። ግሩም እንግዲህ፣ እየተቀባበላችሁ ነው ጨዋታውና ሙዚቃው ላይ እንዳለው ሁሉ ደግሞ ትህትናችሁም በሁለታችሁ መንገድ ያን የድሮ የቆየ ትህትና እያሳያችሁ ነው። ለማንኛውም ለአድማጮች እናስተዋወቅ። ቻርልስ አተን እና ማርታ ቀጸላ ናችሁ፣ ሁለት የኪነጥበብ ባለሙያዎች። ቻርልስ ከመሲንቆህ ጋር ፒያኖህን ብዙዎች ኢትዮጵያውያን አድማጮች ማወቃቸውን እጠራጠራለሁ። ከኦርኬስትራ ኢትዮጵያ ጋር የሕይወት ቁርኝት ያለው ታሪክ አለህ። ለአዲስ የምናስተዋውቅህ አይደለህም፣ በደንብ አድርገህ ያውቀሃል። በኛም በእኛም ፕሮግራም ደጋግመህ ተገኝተሃል። ለማንኛውም እስኪ ይሄን በመድረክ በሚታወቅበት ለዛ የተጫወታችሁት ከቤና ማሚቴን እንዴት ለመጫወት በቃችሁ? ስለ እነኚህ ከቤና ማሚቴ እያሉ ስለሚጫወቱ ድምፃውያን ምንስ ታስታውሳለህ? ቻርልስ በደም ነው ማስታወሳቸው ምክንያቱም በእኔ ጊዜ ማለት ኢትዮጵያ በነበርኩበት ጊዜ ተስፋ ለማ የደረሰው ድርሰት ነው። ከመቀጠላይ በፊት አስቀድሜ እኔና ማርታን በአንተ አስደሳች ፕሮግራም የመቅረብ እድል ስለሰጠህን በእሷም ስም ሆኜ በእኔም ላመሰግነህ እወዳለሁ። አመሰግናለሁ ቻርልስ። አድማጮች ጨዋታችሁን እንደሚጠብቁ አውቃለሁ። አጫውተን እስቲ ከቤና ማሚቴን የረጅም ዘመን ጓደኛ የነበረ ከጥቂት ዓመታት በፊት ከዚህ ዓለም በሞት የተለየ ተስፋዬ ለማ በዚሁ ፕሮግራማችን ላይ መታሰቢያ ዝግጅቱንም ባደረግንበት ወቅት ስለ ገጠመኞቻችሁ ስለ ጊዜው ብዙ አጫውተህናል። ኦርኬስትራ ኢትዮጵያ በአንተ ህይወት ውስጥ ትልቅ ስፍራ እንዳለው የምናውቃለን። እስኪ ውሰደን ወደዚያ ዘመን። እዚህ ዘፈን በደንብ ማስታወሳቸው ሁለት የኦርኬስትራ ኢትዮጵያ ተዋናይ ከበደ ወለ ማርያም በጣም አሪፍ ተጫዋች ነበር የክራር እሱ ነበር የከበደ ሚና የሚጫወተው እና ማሚቴ ጤና የተባለችው ዘፋኝ ነበረች እና በተለይ ከተስፋዬን ላደንቀው የቻልኩት እንደዚህ ባለ ዘፈን አንድ ከኢትዮጵያ ባህል ውስጥ ለምሳሌ የባልና ሚስት አብረው ለረጅም ጊዜ መኖር እሱን አይተውት አስበውበት፣ እንደዚህ አይነት እርስ በርስ የሚያደርጉት ውይይት ፈጥረዋል እና ብዙ ሰው ብዙ ባልና ሚስት ለረጅም ጊዜ የተጋቡ ይህን ዘፈን ሲሰሙ የራሳቸውን ኑሮ ያንሰባርቃል እና በጣም ትልቅ የሆነ አይነት ድርሰት ነው። ዘውትርስ የባህል ሙዚቃ ብለን ስናስበው ያው ከትውልድ ወደ ትውልድ የተላለፈ ነገር ነው እንላለን። ተስፋ እሱን ወስዶ የራሱን አዲስ ነገር ጨምሮበታል እና ከነዚህ በጣም ልዩ ድርሰቶች ውስጥ ማሚቴና ከበደ አንዱ ነው እና ደግሞ ለምሳሌ ሌላ እንደዚህ አይነት እኔ የነበርኩበት ድሮ የማስታወሰው ምክር ፍለጋ የተባለው ነው እና ምክር ፍለጋ ከዚሁ ከበደ ወለ ማርያም እና ከአረሩ ሸገን ጋር አንድ ላይ ሶስታችን ስቴጅ ላይ ሆነን እሱን ጨዋታ እና ቅርብ ነበር እና ይህ በጣም ተመሳሳይ ነው፣ ግን ወንድና ሴት የተዘጋጀ ሲሆን ለእኔና ለማርታ አሁን እንደገና በአዲስ መልክ ለማቅረብ በጣም ተመችቶናል። መልካም ነው። ጥሩ አድርገህ ያን የቆየ ታሪክም አስታውሰህናል። ማርታ እንዳለችው ቻርልስ ያን ዘመን የምታስታውሰው የትላንት ያህል ቅርብ አድርገህ ነው። ቀደም ብለህ የገለጽከው በብዙዎች ልብ ውስጥ ስፍራ ያለው ከከበደ ወልደ ማርያም እና ከገንጋይ የተጫወትከውን ምክር ፍለጋ፣ ከጥቂት ዓመታት በፊትም ከተስፋዬ ለማ እና ከጌታ መሳይ ጋር ድጋሚ ተጫወታችኋል። ትክክል ነው። ከበደ በዚያን ጊዜ ሞተ ስለነበር ተስፋዬ ለማ ራሱ የከበደን ፓርት በደንብ አድርገው ዘፍኖታል፣ አቅርቦታል i'm a little

አሁን ምክርን ፍለጋ ቻርልስ ከብዙ ዓመታት በኋላ ግሩም አድርጋችሁ መልሳችሁ የተጫወታችሁትን ምክርን ፍለጋ ነበር የሰማነው። አመሰግናለሁ። እስኪ አሁን ደግሞ ማሚቴና ከብዬ ወደሚጫወቱት ወደ ጀመር ነው ወጋችን እንመለስ። ማርታ ወደ አንቺ ልምጣ ቻርልስ በዛ መድረክ ቅርበት የሚያውቀው የኢትዮጵያን ባህልና ሙዚቃ የተዋወቀበት ዘመን ጋር የሚወስደው ይህ ዜማ ለቪዲዮ ምስሉን በዩቲዩብ ላልተመለከቱ ወይም የማየት እድል ላልገጠማቸው ተመልካቾች ዛሬ እንደ አዲስ የቡና ስርዓቱ ደመቅ ያለበት ባልና ሚስት የሚጫወት በሚመስልበት ወግ ሁለታችሁ ቁጭ ብላችሁ ጥሩ አድርጋችሁ ተጫወታችኋል። እስኪ ያንቺንም ገጠመኝ ንገሪኝ። ከቻርልስ ጋር የመጫወት አጋጣሚው እንዴት ተፈጠረ? አንቺ የመረጥሹ መሆኑንም ሰምቻለሁ። እስኪ አጫውቼ ነ አዎ፣ እንግዲህ የሁሉም ጅምር የሁሉም አመራር ራሱ መሰረት አለው ስለሆነ ቻርልስ በገለጸው ሁናቴ የትዳር አመለካከት ትዳር በባህላችን ምን እንደሚመስል የነበረ አለመግባባት ሲኖር፣ በምን አይነት ሁናቴ እንደሚፈቱት በፍቅራዊ አገላለጽ የነበረውን ቅሬታ ደግሞ እንዴት አድርጎ መፍታት እንደሚችል ያን ሁሉ አቀነባብሮ በዛ በትዝታ በዛ በሙዚቃ ቃና ሆኖ ሊቀነባበር የቻለው ዜማ በአቶ ተስፋዬ ለማ አማካኝነት ያቀርቦ ማየቴ ለእኔ በበኩሌ ትልቅ ትልቅ አስተዋጽኦ አለው ማለት ይችላለሁ። እና ያ መሰረት ያ ታሪክ ነው። አዲስ እንደጠቀሰው ለሁሉም አለፈውም ታሪክ መታሰቢያ፣ ለወደፊቱም ዘለቄታ ሆኖ ማስተማሪያ እንዲሆን በዛ ላይ ያቀራረቡ ውበት ደግሞ ለዛው በፍጹም ከልብ ውስጥ የማይጠፋ የዘወትር ትዝታ ነው ማለት እችላለሁ። ያኔ ሳበኝ ያንን የመረጥኩት ብናቀርብ ለህዝቡ፣ ለአድማጩ፣ ለተመልካቹ፣ ለወገን ይሄ ትልቅ ተስፋና ብርሃን ነው ብዬ ነው ከዚህ ጀመር። በቀልድ ቀልድ ለዛ ይቅረብ እንጂ ቁም ነገሮች ያዘለ ሙዚቃ ነው። ከሙዚቃው ውስጥ በመጠኑ እናጫወትና ደግሞ ወጋችንን እንቀጥላለን።

አድማጮች እንደተከታተላችሁት ቻርልስ ሳተንና ማርታ ቀጸላ ማሚቴና ከብዬ እየተባባሉ የሚጫወቱትን ያን የቆየ ዜማ ነው። ቻርልስ ይህ የሙዚቃ ቅንብር በተመልካቾች ዘንድ ከፍተኛ ተቀባይነት እንዳገኘ መመልከች እያለው፣ ብዙ ተመልካቾች አይተውታል። እንዴት ነበር አቀባበሉ? እናንተ እስከተረዳችሁት ድረስ ምን አይነት ምላሽስ አግኝተሃል? በእውነቱ አሉላ፣ በጣም ካሰብ ነው ወይም ለራሴ ልናገር ካሰብኩት በጣም በላይ ነው። እስከዛሬ ድረስ በፌስቡክ ብቻ ከመቶ አምስት ሺ ሰው በላይ አይቶታል። ደግሞ ትችታቸው ዛ በታች እንዳይሁት ብዙ አብዛኛው ሰው እንዲያውም ከመቶው ዘጠና ዘጠኝ ልልችላለሁ በጣም ወደውልናል። እኔ ከልቤ ተደሰትኩ። ይህን ሳይ በተለይ አንድ ነገር እዚህ ላይ በጨመር እንደምታውቀው ተስፋ ለማ ከአምስት ዓመት በፊት ጌታ መሳይ አበበ ከሁለት ዓመት በፊት መላኩ ገራው አሁን በቅርብ ጊዜ ሞተዋል። እነዚህ ሶስቱ በጣም የኔ የኢትዮጵያ ሙዚቃ አባቶቼ ነበሩ። ጌታ መሳይ መሰንቆ አስተምሮኛል። መላኩ እዛ ኦርኬስትራ ኢትዮጵያ ጋር ለመጀመሪያ ጊዜ በተስፋ የተጋብዜ ስጫወት እሱ ነበረ። እሱ በብዙ አይነት ነገር ይረዳኝ ነበር። እነዚህ ሶስቱ ሲሞቱብኝ በጣም ነው ነገሩ የተሰማኝ እና ከአሁን በኋላ እንግዲህ የኢትዮጵያ ሙዚቃ አልጫወተም እነሱ ከሌሉ ብዬ ነበር እና ተስፋ ቆርጬ ነበር። ሆኖም ማርታ አስባ አንድ ነገር አብረን እንድንሰራ ስለፈለገች ነው። በግርማ ዘገየ በኩል የጋራ ጓደኛችን ነው ደወላለኝ፣ ጋብዘችኝ ከሷ ጋር እንድጫወት እና በመጀመሪያው ሀሳቡ በጣም ጥሩ ቢመስለኝም ትንሽ ተጠራጠርኩ ግን በጣም ለእኔ ትልቅ እድር ነው። እዚህ በሰባ አምስት አመቴ እንደገና ተጋብዤ ለመጫወት ይህ ጥሪ፣ የማርታ ጥሪ እድል ስለሰጠኝ መቀበል አለብኝ አልኩና ፕሮጀክታችን በዚሁ ነው የተጀመረው። ከዚያ በኋላ ደግሞ በጣም ጎበዝ የሆነ ድሮ ከተስፋ ለማ ሙዚቃ ጓድ ጋር የሚጫወተው የከብሮ መቺ ምክያስ አበባያው እሱንም ጨምረን እና ትሪዮ ሆነናል። የፊደል ባንዱን የኢትዮ ጃዝ ሙዚቃ ባንድ ድራመር ወይም ታምቡር ተጫዋቹን ሚኪያስ አባየውን የጠቀስከው? አዎ፣ ማውቀው ከዱሮ ጥቁር አባይ የሙዚቃ ጓድ ጋር ሲጫወት ተስፋ የዚህ የአሜሪካ ውስጥ መጥተው የመሰረተው የሙዚቃ ጓድ ነበረ። ልጁ ደግሞ ሚኪያስ በጣም ጥሩ ሰው ከመሆኑ ሌላ ሙዚቃ በየ አይነቱ ይችላል። አሜሪካን ጃዝ ይችላል፣ ባህላዊ ሙዚቃ ይችላል እና አሟልቶ ታለ ትሪዮአችንን በጣም የነ ማርሽን ማርታና የሱ ገሮም ነው። አንድ ማስታወሻ ፌስቡክ ላይ እች ያለሁኝ ማርታ አንቺንና ሚኪያስን የሚያመሰግንበት የሰራችሁትን ነገር የሚገልጽበት ነው። ቻርልስ ውድ ተመልካቾች ይላል፣ በአንተ ስም የወጣው ጽሁፍ እኔ ማርታ ቀጸላና ሚኪያስ አበባ የሆነን እንቆዎቹን የባህል ሙዚቀኞች ተስፋዬ ለማና አሰፋ አባተን ለመዘከር ያዘጋጀ ነውን። ቪዲዮ ጊዜ ሰጣችሁ ስላያችሁልንና ስለወደዳችሁልን እጅግ እናመሰግናችኋለን። መሰረታዊ ፍላጎታችን የኢትዮጵያ ሙዚቃ ባህል አባቶችን በማስታወስ እናንተን ለማስደሰት በመሆኑ ቪዲዮ ብዙዎቻችሁን በመሳቡ አላማችን ግቡም መጥቷል ብለን አምነናል። ስለወደዳችሁ ደስ ብሎናል። በተጨማሪም የቪዲዮ አዘጋጁን ግርማ ደገፋንም እጅግ አድርገን እናመሰግናለን። የእናንተው ቻርልስ ሳተን ይላል። በእንግሊዘኛ ተመሳሳይ ይዘት ያለው ጽሁፍ አውጥተሃል። መጀመሪያ ከአማርኛም እንነሳ። ማን ጻፈልህ ይሄን አማርኛ? ቋንቋ አነጋገርህ፣ ገለጻህ ላይ ማስረጃ ሁሉም እጃ ያለ ይመስለኛል። ማን ጻፈልህ በአማርኛ? አይ እኔ ነኝ የጻፍኩት። አንተ ነህ የጻፍኩ? ይሄንን አማርኛ እንደምጽፍ አላውቅም ነበር አሁን እኔ እንደዚህ አይነት ሰው ብዛት ብዙ ሰው ሲያየድልን እና ሲወድድልን ዝም ማለት ጥሩ አይደለም እና ደውዬ ያስፈቀድኳቸው በሶስታችን ስም ሆኜ ምስጋናችንን ባቆም ፌስቡክ ላይ ምን ይመስላችኋል? ጥሩ ሀሳብ ነው ስላሉ አቆምኩ። ግሩም ያደረግከው በእንግሊዝኛ የጻፍ ከሆነ አድማጮች እንዲመለከቱት ጋብዛለሁ። ይሄ በአማርኛ የተጻፈ ግን ከጠበቅኩት በላይ ነው። አማርኛ ጽሑፍ እንደምትችል አላውቅም ነበረ። የነበረህን ቅርበትና ይልቁንም ኢትዮጵያዊነት በምርጫ ያለህ አንዱ ማንነትህ እንደሆነ ቀድም ማርታ በገለጸችው መስማማት ይቻላል። ለስንብት ዜማችሁን እጋብዛለሁ። ከዚያ በፊት ግን ቀደም ብለን የጠቀስናቸው የህይወትም የሙዚቃም ወዳጆችህ የነበሩ ነበሩ ባለፉት ቅርብ አመታት ውስጥ ከዚያ ዓለም በሞት የተለዩትን ለአስራ አንድ አመታት ሕክምና በሚከታተልበት በመቆያ ቤቱ በየወሩ ተመላልሰህ የጠየቅከውን ተስፋዬ ለማን ከጥቂት አመታት በፊት ያረፈውን ጌታ መሳይ አበበንና እንዲሁም አንጋፋውን የዋሽንትና የክራር አባት መላኩ ገላውን አስታውሰሃል። እስኪ ምናልባት ይህን ስራችሁን ይዘህ የምታደርሱበት በማህበራዊ መገናኛ ካደረጋችሁት ውጭ የታሰበ ነገር ይኖር ይሆን? ሌላ ስራ የሚኖር ይሆን? ቻርልስ አንተን ላስቀድም። እሺ፣ አመሰግናለሁ። በእውነቱ እኔ በመጨረሻው ለማለት የምፈልገው እንደ ብዙ ነገር ከኢትዮጵያ ጋር የተያያዘ ይህን ሲዲ ከማርሳ እና ከመኪያስ ጋር የመስራት እድል ፈጽሞ ያልተጠበቀ ነው፣ ግን ስለመጣለኝ እጅግ በጣም ደስ ብሎኛል። እነሱን በተለይ ማርሳ ይህን ፕሮጀክት የፈለሰፈችው እሷ ነች፣ ያስበችው፣ የፈጠረችው እና እሷ እንደዚህ አድርጋ ባታስብ በመጨረሻው ጊዜ እንደገና ወደ ኢትዮጵያ ባህል ውስጥ ሙዚቃ በመጫወት መግባት አልችልም ነበር። አንዱ ነገር እሱ ነው። ደግሞ ተመልካቾቹ የድሮንም ሆነ የአሁኑም ኦርኬስትራ ኢትዮጵያን ድሮ እየወደደው ሰው ሁሉ ከልብ የመነጨ ምስጋናዬን ለማቅረብ እወዳለሁ። በአንተ ፕሮግራም ላይ ሆኜ ደግሞ እንደገና እነዚህ የሟቾቹ ጓደኞቼ ጌታ መሳይ፣ አበበ ተስፋ፣ ለማ ምላኩ ገላሁን በደንብ አድርገህ አሞግሰሃል። አመሰግናሃለው። ለዋህሉ ለዚህ ሁሉ እና ለአድማጮችህ ሁሉ ፍቅሬን እና መልካም ምኞቴን ለመግለጽ እወዳለሁ። ግሩም። እናመሰግናለን ቻርልስ። አንተም ፍቅርህን በብዙ መንገድ በየጊዜው፣ በስራዎችህም ከኢትዮጵያ ጋር ባለህ ግንኙነትም ትገልጻለህ አስታዋሽ ሆና መልሳ በተለይ ጓደኞችህ ካረፉ በኋላ በኢትዮጵያ ባህል ሙዚቃ ውስጥ የነበረህን በቃ መልሻ አልገባም በሚል ስሜት ባለህበት ሁኔታ ውስጥ መልሳ ያገባችህን ማሚቴን ማርታ ቀጸላን የመጨረሻ ቃል እንስማ። ማርታ፣ በአንቺስ በኩል ምን ትያለሽ? በቅድሚያ ማለት የምፈልገው ይሄ ሁናቴ ሳያልፍ ይህ አቅርቦት በተስፋ ያለማ ብቻ ሳይወሰን ያተፋ ባተም ጉዞ አለበት፣ እንደው ለማስታወሱ ነው። ምክንያቱም የሁለት ቅንጅት ነው ይሄ የቀረበው። ትክክል ብለሻል። ምስጋና ላይም ተጽፏል። ቻርልስ ቀደም ብዬ የጠቀስኩት በአማርኛ የተናገረው ላይ እንቆቹን የባህል ሙዚቀኞች ተስፋዬ ለማ እና አሰፋ ባተን ለመዘከር ያዘጋጀ ነው ቪዲዮ ይላል። ማሚቴና፣ ከብዬ ቻርልስ፣ ሳተንና ማርታ ቀጸላ ስራዎቻችሁን ያን የቀደመ ዘመን እንዳስታወሳቸው ምናልባት የማያውቁት የዚህ ዘመን ወጣቶችም በሀሳብ ወደዚያ ዘመን እንዲሄዱ የሚጋብዝ ነው። ለሁሉም ከልብ አመሰግናለሁ። በሌላ አጋጣሚ መልሼ እንደማገኛችሁ ተስፋ አድርጋለሁ። እግዜር ስጥልኝ። እኛም በጣም እናመሰግ And is... But I'm um, in charge.